ባለፈው ቅዳሜ አንድ የሱዳን መንግስት የደህንነት ባለስልጣን ከትግራይ ህዝብ ዴሞክራሲያዊ ንቅናቄ የኮበለሉ ሽምቅ ተዋጊዎች ከኤርትራ ወታደሮች ጋር በኤርትራዋ ኦማጀር ከተማ ላይ ከተዋጉ በኋላ አርብ ምሽት ሱዳንን ከኤርትራና ኢትዮጵያ ጋር በምታዋስነው ነው የጠረፍ ከተማ ወደ ሆነችው ሐምዳይት መግባታቸውን መናገራቸውን ሱዳን ትሪቡን ጋዜጣ ዘግቦ ነበር። እኚሁ ባለስልጣን 683 ሽምቅ ተዋጊ ወታደሮች መሳሪያቸውን ለሱዳን ጸጥታ ኃይሎች እያስረከቡ እጅ መስጠታቸውንም መናገራቸውን ገልጿል። እንደ ዘገባው ከሆነ የሱዳን ጦር ኃይል በሁለቱ ኃይሎች መካከል ፍልሚያው እንዳይቀጥል በማድረግ ታጣቂዎቹ ወደ ከሰላ ግዛት እንዲገቡ አድርጓል። ይህ ክስተት የሦስቱን ሀገሮች ወቅታዊና መጻሐዊ ግንኙነቶችና በክፍለ አገሩ ያላቸውን አሰላለፍ እንደገና እንድናነሳው ያደርገናል። በእርግጥም ሱዳን ሉዓላዊ ሀገር እንደመሆኗ የኤርትራ መደበኛ ጦር ሰራዊት ወደ ግዛቷ ሊገባ ሞክሮ ከሆነ መመለሷ የሚጠበቅና ትክክለኛ እርምጃ ስለሆነ ጥያቄ ላይ አስነሳ አይችልም። ሆኖም ግን ሱዳን ከኤርትራ ሰራዊት ጋር እየተዋጋ የሄደውንና የኢትዮጵያን መንግስት ነፍጥ አንስቶ ሲታገል የኖረውን ሽምቅ ተዋጊ ኃይል ከነ ሙሉ ትጥቁ ወደ ግዛቷ እንዲገባ እንደምን ልትፈቅድ ቻለች? የሚለውን ጥያቄ ማንሳት ተገቢ ይሆናል። መቼም አንድን የውጭ ታጣቂ ኃይል ከነ ሙሉ ትጥቁ ተቀብሎ ወደ ለሀገር ማሳለፍ ጀሌዎችን ተቀብሎ ከማሳለፍ በእጅጉ እንደሚለየ አጠራጥርም። የሱዳን እርምጃ ፍጥነት የሚያሳየው ግን ኮብላዩ ሰራዊት ኤርትራ ላይ እንኳን ወንጀል ስላለመፈጸሙ ለማረጋገጥ እንዳልሞከረች ነው። በእርግጥ ኢህአዴግ መራሹ መንግስት በሱዳን ጋር ካለው የጸጥታ ትብብር አንጻር ኮብላዮቹን አሳልፋ መስጠቷ እምብዛም አይገርምም። እንደሚታወቀው ኢትዮጵያና ጎረቤቶቿ ወንጀለኞችንና የሽብር ተጠርጣሪዎች የሚሏቸውን ሁሉ አሳልፎ ለመስጠት ስምምነቶች ላይ ደርሰዋል። በተለይ የኢትዮጵያ መንግስት ከዚህ ስምምነት በጣም ተጠቃሚ እንደሆነ ይታመናል። ሱዳንም ኮብላዩን የትህዴን ሊቀመንበርና ያስከተሏቸውን ታጣቂዎች ተቀብላ ወደ ኢትዮጵያ በፍጥነት ያሻገራቸውም በዚሁ ስምምነት ሽፋን ሳይሆን አይቀርም። ጉዳዩንም ቀደም ብላ የተዘጋጀችበት ይመስላል። ከኢትዮጵያና ኤርትራ ድንበር ግጭት ጀምሮ የሱዳንና ኢትዮጵያ ግንኙነት ተሻሽሏል። ኢትዮጵያም የዓለም አቀፉ ፍርድ ቤት በፕሬዝዳንት ሐሰን አልበሽር ላይ ያወጣባቸው የስር ማዘዣ በአፍሪካ ህብረት ውድቅ እንዲሆን በርትታ በመታገሏ ለሱዳን ከባድ ውለታ ውላላታለች። የሱዳን መሪዎችም ምንም እንኳን ለትንበያ የሚያመቹ ባይሆኑም ኢትዮጵያ በታላቁ ህዳሴ ግድብ ዙሪያ ከግብፅ ጋር ውዝግብ ስትገባ ከኢትዮጵያ ጎን መቆማቸውን አስመስክረዋል። ምናልባት ግድቡ የሱዳንን ጥቅም ጭምር የሚያስጠብቅ መሆኑ እንደተጠበቀ ሆኖ ማለት ነው። በጥቅሉ ሚዛኗን ጥብቃ የኖረችው ሱዳን አሁን አሁን ከኤርትራ ይልቅ ከኢትዮጵያ ጋር በበለጠ መወዳጀቱን እንደመረጠች ግልጽ ሆኗል። ከኤርትራ ምድር የተነሳውን መሳሪያ የታጠቀ ኃይል አስገብታ ሽፋን መስጠቷ የኤርትራን መንግስት ክፉኛ ማስቆጣቱ አይቀርም። ሙሉ በሙሉ ማረጋገጥ ባይቻልም ትህዴን ከአስመራው መንግስት ጋር ጥብቅ ትስስር እንዳለው የሚናገርለት ሲሆን እንደ ኢሳያስ መንግስት ልዩ ጠባቂ ተደርጎ የሚወሰድበት ሁኔታም አለ። ለዚህም ይመስላል የኢትዮጵያ መንግስት ስለ ኩብለላው የሚሰጣቸው መግለጫዎች በዋናነት የኤርትራ መንግስት ላይ ያነጣጠሩት። ስለሆነም ኤርትራ እርምጃውን በኢትዮጵያ ላይ የምታካሂደውን የውክልና ጦርነት እንደማክሸፍ አድርጋ መውሰዷ አይቀርም። መቼም ኢህአዴግ መራሹ መንግስት ከኤርትራ ቀጥተኛ ወረራ ይሰነዘርብኛል የሚል ስጋት አይኖርበትም። ይልቁንስ ዋነኛ ስጋቱ የሚመነጨው መነሻቸውን ኤርትራ ካደረጉ ኢትዮጵያውያን ሽምቅ ተዋጊዎች ይመስላል። የሱዳን ድርጊት ከኤርትራ ጋር በቀጥታ ሊያላት ትማት የሚችል ቢሆንም የኤርትራ መንግስት ከገባበት አጣብቂኝ አንጻር ግን አተካራ ውስጥ መግባቱ ያጠራጥራል። ምናልባት በድርጊቱ ስለመኮረፏ ከሱዳን ጋር በሚስጥር ትነጋገር ይሆናል። ይፋዊ መግለጫ መስጠት ግን የኢትዮጵያን ተቃዋሚዎች ስለማስጠለሏና ስለመደገፏ በይፋ ማመን ስለሚሆንባት አታደርገውም። እስካሁንም የኤርትራ ባለስልጣናት በጉዳዩ ላይ ትንፍሻ ላሉት ለዚያ ሳይሆን አይቀርም። እንዳየው ተኩሰ ግደል በሚል ፖሊሲዋ ከምትታወቀው ኤርትራ በየቀኑ በርካታ ወታደሮች ከነመሳሪያቸው እየከዱ ወደ ሱዳን ይገባሉ። ሱዳንም በስደተኝነት ስትቀበላቸው ኖራለች። ፕሬዚዳንት ኢሳይያስ ግን ሱዳን ድርጊቷን እንድታቆም ማድረግ አልተቻላቸውም። እንኳን የሌላ ሀገር ሽምቅ ተዋጊዎችን እንዳታስገባ ሊያደርጉ ቀርቶ በአስራ ዘጠናዎቹ የሱዳንን እጅ እንደፈለጉ ይቆለመሙ የነበሩት ሰውዬ አሁን አሁን አቅም እየከዳቸው መሆኑን ሱዳንም ተረድተዋለች። የሱዳንንና ኤርትራን ግንኙነት ብዙ ሳንካዎች አሉበት። ለምሳሌ ኤርትራ፣ ሱዳንና ኢራን ለበርካታ ዓመታት የሶስትዮሽ ግንኙነት መስርተው እንደነበር ይታወቃል። ኢራን በመካከለኛው ምስራቅ ለሚገኙ ሙጃሃዲኖች መሳሪያ የምታቀርበው በሱዳን በኩል እንደነበር የተለያዩ ሪፖርቶች ያመለክታሉ። ከሱዳን ዘመናዊ ጦር መሳሪያ ፋብሪካዎች ለሚነሱት የጦር መሳሪያዎችም ኤርትራን መተላለፊያ ሆና እንዳገለገለች በሰፊው ይታመናል። ለዚህም ነበር እስራኤል በተደጋጋሚ የሱዳን ጦር መሳሪያ ፋብሪካዎችንና መሳሪያ የጫኑ የጦር ካሚዎችን በአውሮፕላን የደበደበችው። ካለፈው ዓመት ጀምሮ ግን በየመን ቀውስ ላይ ሱዳን በሳውዲ አረቢያ ከሚመራው ጸረ ሁቲ ጥምር ኃይል ጎን ስትሰለፍ፣ ኤርትራና ኢራን ግን የሁቲ አማጽያንን በመደገፍ መቀጠላቸው የኤርትራና ሱዳን ፖሊሲ ተቃራኒ መሆኑን ያሳያል። ያልተጠበቀው የሱዳን አቋምም ኤርትራን በአካባቢው እንድትነጠልና አጣብቂኝ ውስጥ እንድትገባ አድርጓታል። ስለሆነም ፕሬዝዳንት ኢሳይያስ አፈወርቂ ከጥቂት ወራት በፊት ወደ ሳውዲ አረቢያና ኳታር የሄዱት በየመን ላይ በያዙት አቋም ሳቢያ እንደሆነ ይታመናል። ከደቡብ ሱዳን መገንጠል ጀምሮ ኢኮኖሚዋ የደቀቀው ሱዳን ከጥምር ኃይሉ ጋር ተባባሪ በመሆኗ ቱጃሮቹ ሳውዲ አረቢያና ኳታር መጠነ ሰፊ የገንዘብ እርዳታ እያደረጉላት ይገኛሉ። ምናልባትም ተባባሪነቷ ከአይዲዮሎጂ ይልቅ ኢኮኖሚያዊና ፖለቲካዊ ምክንያት ሳይኖረው አይቀርም። የኢሳያስ መንግስት ግን ፕራግማቲስት ስላልሆነ እስካሁንም ከገባበት አጣብቂኝ አልወጣም። ሱዳን የኤርትራ አዋሳኝ ከሆኑትና ተቀማጭነታቸው አስመራ ከነበሩት የቤጃና ራሻይዳ ህዝቦች ተቃዋሚዎች ጋር ከሱዳን መንግስት ጋር በማደራደር የስልጣን ተጋሪ ያደረጓቸው ኢሳያስ አፈወርቂ ነበሩ። ተቃዋሚ ፖለቲከኞቹም የከሰላና ቀይ ባህር ግዛቶች አስተዳዳሪዎች ሆነው በመሾማቸውም የኢሳያስ ቀኝ እጅና አንዳንዴም ነዳጅ ዘይትና የሌሎች የኮንትሮባንድ ሸቀጦች ማስተላለፊያ ሆነውላቸው ቆይተዋል። ይህንን ስለታዘቡ ይመስላል ፕሬዚደንት አልባሽር አምና ሁለቱ አስተዳዳሪዎች ከቦታቸው ሲያነሷቸው የድንበሩ ቁጥጥር በመጥበቁ ኤርትራን ክፉኛ ተጎጂ ማድረጉ አልቀረም። ኢሳያስ ቁጥጥሩ እንዲላላ ቢጠይቁም አልባሽር ግን በውሳኔያቸው ጸኑ። በተጨማሪም ሱዳን ከብሉናይል፣ ደቡብ ኮርዶፋንና ዳርፉር ተቃዋሚዎች ጋር አጠቃላይ የፖለቲካ ስምምነት ለመድረስ እየጣረች ነው። ከዚህም በተጨማሪ ለሁለት አስር ዓመታት ያህል የሱዳን ባላንጣ የነበሩት የኡጋንዳው ዮዌሪ ሙሴቬኒ ሰሞኑን በካርቱም ካልባሽር ጋር ውይይት ማድረጋቸው የሱዳንን ራስ ምታት ያስታግስላታል። ሱዳንን የኡጋንዳ የጌታ ተከላካይ ሰራዊት እንደምትረዳ ክስ ሲቀርብባት ኑሯል። በአሁኑ ሰዓትም የአፍሪካ ህብረት አጣሪ ልዑክ ቡድን ሱዳን ይህን አረመኔ ድርጅት ስለመርዳቷ ለማጣራት ካርቱም ውስጥ ይገኛል። ኡጋንዳም ተቀማጭነቱ ካምፓላ የሆነው የሱዳን አብዮታዊ ግንባር የተባለው የአማጽያን ጥምረትና ሌሎችንም የሱዳን ተቃዋሚዎችን እንደምትረዳና ከምዕራባውያንና አፍሪካ ህብረት ጋር አገናኝ ሆና እንደምትሰራላቸው በሱዳን በኩል ውንጀላ ይቀርብባታል። ሙሴቬኒ ከደቡብ ሱዳን ጋር ካላቸው ጥብቅ ትስስር አንጻር የጁባና ካርቱምን ቁርሾም በመፍታት ዋነኛ ሰው ሆነው እንደሚቀጥሉ ይታመናል። የግንኙነቱ መሻሻል የደቡብ ሱዳን ነዳጅ መተላለፊያ እንደመሆኗ መጠን ተጠቃሚ ያደርጋታል። የሱዳን ሁኔታ የመሻሻል ምልክት ሲያሳይ በአንጻሩ ደግሞ የተባበሩት መንግስታት ድርጅት ሰብአዊ መብት ኮሚሽን በኤርትራ በሰው ልጆች ስብእና ላይ የሚፈጸሙ አረመናዊ ወንጀሎችን ጨምሮ በርካታ የሰብዓዊ መብት ጥሰቶች መፈጸማቸውን ባለፈው ሰኔ ወር ይፋ ማድረጉ ይታወሳል። ጠቅላላ ሪፖርቱንም በመጪው ጥቅምት ወር ለተመድ ጠቅላላው ምክር ቤት ያቀርባል ተብሎ እየጠበቀ ነው። የአውሮፓ ህብረት ሊሰጣት ያሰበው ግዙፍ ሰብአዊ እርዳታም የፖለቲካና ሰብአዊ መብት ጉዳዮች ሰለባ ሳይሆን አልቀረም። ይህ ሁሉ በሯን ዘግታ ለኖረችው ኤርትራ መጥፎ ዜና ነው። ከኩፍለላው በፊትም ሆነ በኋላ ኢህአዴግ መራሹ መንግስት በኤርትራ ላይ ውግዘት ማሽጎድጎድን የዕለትተዕለት ስራው አድርጎ ቀጥሎበታል። ሆኖም በፖሊሲ ደረጃ አስቀምጦ ለፕሮፓጋንዳ ይጠቀምበታል እንጂ የአስመራውን መንግስት በኃይል የመገልበጥ ፍላጎትም አቅመም እንደሌለው መናገር አያዳግትም። ቢያስብም እንኳ የአስመራው መንግስት በማን መተካት እንዳለበት ግልጽ ፖሊሲም ሆነ አማራጭ ያለው አይመስልም። መቼም ሁኔታዎች ሁሉ የሚያሳዩት አንደኛው ሌላኛውን ለማዳከም እንጂ ሙሉ በሙሉ ከስልጣን ለማስወገድ አይመስልም። መቼም ኤርትራ ውስጣዊ ችግሮችም እንዳሉባት ሙን ነው ከሁለት ዓመት በፊት በአዲስ አበባ ዩኒቨርሲቲ ውስጥ በተዘጋጀ አንድ መድረክ በኤርትራ ጣፋንታ ላይ ጥናታቸውን ያቀረቡት ኤርትራን በደንብ የሚያውቁት ታዋቂው ኖርዌያዊ ፕሮፌሰር ኬጅል ቶርኖቦል የፕሬዝዳንት ኢሳያስ መንግስት ከምንጊዜውም በላይ በደገኞችና ቆለኞች መካከል በሚቀሰቀስ የእርስ በርስ ጦርነት እንደሚያሰጋው ሲናገሩ፣ የዚህ ሪፖርት አዘጋጅ በቦታው ተገኝቶ ሰምቷል። ቶርኖቦል እንደሚሉት ፕሬዝዳንት ኢሳያስ ከፍተኛ የጦር መኮንኖቻቸውን በመጠራጠራቸው ሰራዊቱ የራሳቸው ታማኝ በሆኑ የበታች መኮንኖች እንዲመራ አድርገዋል። በእርግጥ ከሁለት ዓመት በፊት የተወሰኑ ወታደሮች በአስመራ ከተማ ውስጥ የተወሰኑ የመንግሥት ተቋማትን ለአጭር ጊዜ ቢከቡም ሙከራቸው ግን መፈንቅለ መንግሥት ይሁን አይሁን ሳይታወቅ ወዲያው እንደከሸፈ ሁላችንም የምናስታውሰው ነው። ለዚህም ይሆናል ኢሳይያስ ከዚህ በፊትም ሆነ በኋላ ወታደራዊ አመፅ አጋጥሟቸው የማያውቀው። በጠቅላላው ሱዳን ዓለም አቀፋዊ ገጽታዋን ለማሻሻል ደፋ ቀና እያለች ትገኛለች። ባለፈው ሐምሌ ወር አዲስ አበባ ላይ ፕሬዚዳንት ባራክ ኦባማ በተገኙበት የደቡብ ሱዳን ግጭት ስለሚፈታበት ሁኔታ ምክክር ሲደረግ ሱዳን መወከሏ የአሜሪካ አቋም መለሳለሱን ያሳያል ፖለቲካዊ ችግሮቿንም ለመፍታት ከበርካታ ተቃዋሚዎች ጋር አጠቃላይ ስምምነት ለመድረስ ደፋ ቀና በማለት ላይ ነች እነዚህ እርምጃዎቿ የኤርትራ መንግስት መጠባበቂያ መጫወቻ ካርድ እንዳይኖረው ያደርገው ይሆን የሚል ጥያቄ ያስነሳል ክፍለ አህጉራዊና ዓለም አቀፋዊ አስተላለፉ በዚሁ ከቀጠለና ኤርትራም ውስጣዊ ችግሮቿን ካልፈታች መጪው ጊዜ ጥሩ አይሆንላትም ክፍለ አህጉራዊ መዳከሟ ደግሞ የኢትዮጵያን መንግስት በመሳሪያ ለመጣል ከሚታገሉ ኃይሎች ጋር ያላትን ግንኙነት ይወስነዋል። ሱዳን ግን በአንጻራዊነት ወርቃማ ጊዜዋን እየጀመረች ይመስላል። ከቅርብ ጊዜ ወዲህ እየታዩ ያሉት ክስተቶች የሚያጠናክሩትም ይህንኑ ነው። ለዋዜማ ሬዲዮ ቻላቸው ታደሰ።